ናት ናይል ፕሬዚደንት ትራምፕ አምባሳደር ጆን ቦልተንን ለብሔራዊ የጸጥታ አማካሪነት እንደመረጧቸው ተነግሯል። የ ስልሳ ዘጠኝ ዓመቱ ዲፕሎማት ቦልተን ለዚህ ኃላፊነት መመረጣቸው ድንገተኛ እንደሆነባቸው ነው ራሳቸው የተናገሩት። ግን ቦልተን አክራሪ አቋም እንዳላቸው ይነገራል። በትክክልኝ ሰው እንዴት ያሉ ናቸው ማለት ይቻላል? እስቲ በአጭሩ ግለጻቸው። እሺ እንግዲህ ሸዋዬ አንቺ እንዳልሽው ነው ጆን ቦልተን እጅግ በጣም አክራሪ አቋም ያላቸው ናቸው። በተለይም ደግሞ ጸረ ዲፕሎማሲ ተደርጎም ነው የሚቆጠሩት። ይህ ደግሞ ታሪካዊ ምክንያት አለው። በተለይም ደግሞ በጆርጅ ቡሽ ዘመን የውጭ ጉዳይ መስሪያ ቤት የጦር መሳሪያ ተቆጣጣሪ ክፍል መሪ በነበሩበት ጊዜ የኢራቅን የአውዳሚ የጦር መሳሪያ በተመለከተ በነበራቸው አቋም የተሳሳተ አቋምና የተሳሳተ ሪፖርት እንዲሁም አሜሪካን ወደ ኢራቅ ጦር እንድትገባ ምክንያት ሆኗል በሚል እጅግ አክራሪ ሆነው ነው የሚወሰዱት። እንዲሁም በሰሜን ኮሪያና በኢራን ላይም ባላቸው አቋም እጅግ በጣም አክራሪ እንዲሁም ደግሞ ጦርነት ናፋቂና ጠባጫሪ በሚል ነው በርካቶች የሚገልጿቸው። እኝን ሰው እየሳቸው ለዚህ ስልጣን መመረጥ አዎንታዊም አሉታዊ ምላሾችን ነው ያስከተለው። ከሪፐብሊካን ወገን የሆኑ ሴናተሮች ቀድሞም በጆርጅ ቡሽ ዘመን ብቃታቸውን አስመስክረዋል ይሉላቸዋል። በዚያን ወቅት ያገለገሉባቸውን ኃላፊነቶችንም ይጠቅሳሉ። በተቃራኒው ከዴሞክራቶች ወገን የሚሰነዘረው ንዴታቸውን እንኳ መቆጣጠር የማይችሉ ናቸው የሚለውን አክሎ ለዚህ ስፍራ እንደማይገቡ የሚያመላክት ነው። መገናኛ ብዙሀኑ ምን አሉ? የእሳቸው መመረጥ ከተሰማ በኋላ እንግዲህ ልክ እንደ ሴኔቱ እና እንደ ኮንግረሱ አባላት ነው የመገናኛ ብዙሀን ነው። ምክንያቱም ቀኝ ዘመም የሆኑ የመገናኛ ብዙሀን እኚህ ሰው በመልካም ጎኑ፣ በተለይም ደግሞ ፕሬዚደንቱ በውጭ ጉዳይ ላይ በሚኖራቸው አቋም፣ የውጭ ጉዳይ ፖሊሲያቸውን በተመለከተ መልካም ተግባራትን ሊፈጽሙ ይችላሉ የሚል አቋም ሲያራምዱ፣ ግራ ዘመም የሆኑ የመገናኛ ብዙሀን ደግሞ እኚህ ሰው የኋላ ታሪካቸውም ጦርነት ናፋቂነት ነው እና በተለይም በዚህ ሰዓት አሜሪካ ከኢራንም ከሰሜን ኮሪያ ጋርም ባላት ወቅታዊ ሁኔታ ላይ ለአማካሪነት መምጣታቸው እንዲሁ ለመሳሳት ዝግጁ የሆኑትን ፕሬዚደንት ወደ ስህተት ሊከት የሚችል ነው እና በጣም ቀውስ ሊያስከትል የሚችል ነው በሚል እየነቀፉ ነው የሚገኙት። እንግዲህ እኚህ አምባሳደር ቦልተን በተለያዩ ተቋማት የፖሊሲ ጉዳዮች አማካሪ ሆነው እያገለገሉ ነው የሚገኙት። አሁን አንተም እንዳልከው የኢራን አቶም ውልንም ሆነ የሰሜን ኮሪያ ላይ ያላቸው አቋም ጠንካራ ነው ነው የሚባለው። አሁን በዚህ እሳቸው በያዙት አቋም ከወራት በኋላ ትራምፕ ከሰሜን ኮሪያው መሪ ጋር ሊያደርጋሉ ተብሎ የሚጠበቀው ውይይት እጣፈንታው ምን ይሆናል ብሎ መገመት ይቻላል? እንግዲህ ሸዋዬ አንቺን ቀደም ሲል እንዳልሽው ቅድም እንደተነጋገር ነው እኚህ ሰው የሰሜን ኮሪያ ጉዳይም ሆነ የኢራን ጉዳይ በጦርነት ብቻ ነው ሊፈታ የሚችሉ የሚል አቋም አላቸው። በተለይም ደግሞ ሰሜን ኮሪያ ጥቃት አሜሪካ ላይ ከመሰንዘሯ በፊት አሜሪካ ቀድማ ጥቃት መሰንዘር አለባት ብለው በአደባባይ ሲናገሩ የቆዩ ሰው ናቸው። ኢራንንም በተመለከተ ደግሞ አሜሪካና እስራኤል የኢራንን የኒውክለር ጣቢያ መደብደብ አለባቸው ብለው በግልጽ ሲናገሩ የነበሩ ሰው ናቸው። ከዚህ በተጨማሪ ደግሞ አንድ ማንሳት ያለብን ነገር የውጭ ጉዳይ ሚኒስቴሩን ሪክስ ቴለርሰን በማይክ ፓምፔዮ ተተክቷል። ማይክ ፓምፔዮም በሌላ መንገድ ተመሳሳይ አቋም ያላቸው ሰው ናቸው። በተለይም ደግሞ የኢራን የኒውክለር ስምምነት እንዲሰረዝ፣ እንዲሁም ደግሞ የሰሜን ኮሪያ ጉዳይ በሀይል እንዲያልቅ የሚፈልጉ ሁለት ሰዎች ናቸው የውጭ ጉዳይ ፖሊሲውን እንዲመሩ ወደ ኋይት ሀውስ እየመጡ ያሉት። ይሄ ነገር ወደፊት ምንድን ነው ሊያስከትል የሚችለው? አሁንም ቀኝ ዘመም የሆኑ ሰዎች ነገር አድርጎ የሚመለከቱት አሉ። ግራ ዘመሞች ደግሞ በተለይም ደግሞ በዲሞክራቶቹ በኩል ያሉ ነገር ሀገሪቷን ወደ ባሰ ችግር ሊከት ይችላል የሚል ስጋት አሳድረዋል፣ እና በሁለት መልኩ ነው ተከፍሎ ሰውን እያነጋገረ ያለው። ለማጠቃለል ያህል የትራምፕ ሹምሽር እንደምታየው ቀጥሏል። ነገ ተረኛው ማን እንደሆነ መገመት ከወዲሁ ይቻላል ትላለህ? እርግጥ መገመት አይቻልም፣ ግን አንዳንድ ምልክቶች አሉ። በተለይም ደግሞ ቺፍ ኦፍ ስታፋቸውን ጆን ኬሊን ሊያነሱ እንደሚችሉ አንዳንድ የሚያሳዩ ምልክቶች አሉ። ምክንያቱም ከጆን ኬሊ ጋር የተለያየ አስተሳሰብ ሲያራምዱ የታየበት ሁኔታ አለ እና ምናልባት ጆን ኬሊ ተረኛው ከዋይትሀውስ የሚለቁ ሰው ሊሆኑ እንደሚችሉ አንዳንድ ፍንጮች እየታዩ ነው። ግን በእርግጠኝነት መናገር አይቻልም። እውነት ነው። እንጠብቅና የሚሆነው እናያለን። ናትናኤል ወልዴ ከዋሽንግተን ዲሲ አመሰግናለሁ። ለጊዜ እኔም አመሰግናለሁ።